እንዴት ዋልክ ሰለሞን አሁን የት ቦታ ነው ያለኸው እስቲ ያለውን ሁኔታ ትንሽ ግለጽልን እግዚአብሔር ይመስገን ሸዋዬ አሁን የምገኘው እንግዲህ ከኢትዮጵያ አየር መንገድ ጎን የሚገኘው የአየር መንገድ አውሮፕላን አብራሪዎች ማህበር ግቢ ውስጥ ነው እዚህ ቦታ ላይ እንግዲህ የተለያዩ ሰዎች ተሰባስበዋል ፓይሌቶች አሉ አደጋው ባለፈው ዓመት የደረሰባቸው ወዳጆች አሉ እንደዚሁም የአንዳንድ ሀገራት አምባሳደሮችም እንደተገኙ ተመልክቻለሁ። ታዋቂ ሰዎችንም ለማየት ችያለሁ። እና ጥቁር ለብሰው፣ እንደዚሁም ሀዘን የሚገልጽ የመሳሪያ ሙዚቃ ተከፍቶ ሀዘናቸውን እየገለጹ ነው የሚገኙት። እንደዚሁም ከጥቂት ደቂቃዎች በኋላ የሚለኮስ ጧፍ ይዘው የፕሮግራሙን መጀመር እየተጠባበቁ ነው የሚገኙት። በርከት ያሉ ሰዎች እዚህ ግቢ ውስጥ ተገኝተዋል። ይሄ ግቢ ማለት እንግዲህ ዋና አብራሪ የነበረው የተከሰከሱ አውሮፕላን በስሙ የእግር ኳስ ሜዳም የተሰየመበት ግቢ ማለት ነው። የዚህ የማህበራቸው ቅጥር ግቢ እንግዲህ ዛሬ አውሮፕላኑ ከተከሰከሰ አንደኛ ዓመቱ ነው። ይሄንን ነገር ማሰብ የተጀመረው ካለፈው እሁድ ጀምሮ ነው። ዛሬ እዚህ ቦታ ብቻ ሳይሆን፣ ቀንም ቀደም ሲል በስፍራው የተካሄደ ነገር እንደነበር ሰምተናል። እስቲ የተከታተልከው ነገር ምን ይመስላል? በአጭሩ ንገረን። አዎ፣ ሸዋዬ እንግዲህ ባለፈው እሁድ ዕለት አውሮፕላኑ የተከሰከሰበት ቦታ አካባቢ የሚኖሩ ሰዎች አንድ ፕሮግራም አዘጋጅተው ነበረ ታሳቢ በማድረግ አንደኛ ዓመቱን ማለት ነው። ልክ በተመሳሳይ የኢትዮጵያ አየር መንገድ ቦይንግ አውሮፕላን ኩባንያና የተጎጂ ቤተሰቦች እና እንደዚሁም የቅርብ ወዳጆች በተገኙበት እዛው ስፍራው ላይ ደመቅ ያለ የአንደኛ ዓመት መታሰቢያ ስነስርዓት ተከናውኗል። ነገር ግን ያው የመገናኛ ብዙሀን በስፍራው እንዲገቡ ከቤተሰቦች ፍቃድ አልተገኘም በሚል ል አልተገኘንም እንጂ እዛ ቦታ ላይ የመታሰቢያ ስነስርዓት ተከናውኗል። አሁንም ከጥቂት ደቂቃዎች በኋላ በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን አዳራሽ ውስጥ በተለይም የተባበሩት መንግስታት ሰራተኞች በዚህ አደጋ የተጎዱ ነበሩና እነሱን ታሳቢ በማድረግም እንደዚሁ የአበባ ማስቀመጥና የጧፍ መለኮስ የሀዘኑ ተካፋይ የመሆን ስነስርዓትም እንደሚከናወን ነው ያለ መረጃ የሚያሳየው። እንግዲህ ህይወታቸው ያለፉትን ወገኖች ማሰብ አንድ ነገር ሆኖ የተጎጂ ቤተሰቦች ጉዳይ አለ። ምን ነገር ይሰማል? ምክንያቱም አንዳንድ ቅሬታዎች መኖራቸውን የሚያሳዩ ዘገባዎች የተለያዩ የዜና ወኪሎች እያወጡ ነውና ምን ነገር አለ፣ ይሄን በተመለከተ የተሰማ ነገር አለ ወይ ለተጎጂ ቤተሰቦች ወይም የነሱን ጉዳይ በተገናኘ አዎ ጉዳዩን በተመለከተ የተለያዩ ዓለም አቀፍ የጥብቅናና የሕግ አገልግሎት የሚሰጡ ተቋማት አቅም ባላቸው መጠን ወይም ደግሞ የተጎጂ ቤተሰቦች በሚወስዱት ውል መሰረት የጥብቅና አገልግሎት እየተሰጠ ይገኛል። ያው አሜሪካን ሀገር የተያዘ ጉዳይም እንዳለ ሰምተናል። ትናንት ሰኞ ዕለት ማለት ነው ከአሜሪካ የመጡ በዚህ ጉዳይ ላይ የሚሰሩ እና ቦይንግ ወደ አንድ መቶ ሚሊዮን ዶላር መድቧል ለዚህና ሌላ ተመሳሳይ አንድ አደጋ ማለት ነው። ነገር ግን አሁንም ሰዎቹ የሚጠይቁት ምንድን ነው እዛው አደጋው የደረሰበት ቦታ ላይ እነሱ እስከ መጨረሻው ድረስ የሚታሰቡበት ነገር መገንባት አለበት፣ መታወስ አለባቸው በየጊዜው በሚል ጥያቄ እያነሱ ነው የሚገኙት። እንግዲህ ይሄ ፍርድ ቤቶች እና ጉዳዩን የያዙት ማለት ነው እና ቦይንግ እንዲሁም የኢትዮጵያ አየር መንገድ በሚያደርጉት ንግግር ወደፊት የሚታወቅ ነው የሚሆነው እንጂ እንዳልሽው የተነሳው ሀሳብ አለ። ከዛ በተጨማሪ ደግሞ አካባቢው ማህበረሰብ ላይ የሚኖሩ ሰዎች በትምህርት ቤት በክሊኒክ፣ እና በሌሎች መልኩ እነዚህን ሰዎች እያሰቡ እንዲኖሩ ቦታውም ስለታጠረ ማለት ነው ተሰርቶ በዛ መልኩ መታወስ አለባቸው የሚለው ጥያቄ ከብዙ ወገኖች ጎልቶ እየተነሳ ያለ ነገር ነው። ከዛ ውጭ መገናኛ ብዙሀኑም ቢሆን ሰፋ ያለ ሽፋን ሰጥተው ይህን ጉዳይ ከጧት ጀምሮ ሲዘግቡት፣ ሲነጋገሩበት መዋላቸውንም እዚህ ሀገር ውስጥ ማለት ነው ታዝቤያለሁ። ሸዋዬ ሰለሞን ሙጬ ከአዲስ አበባ አመሰግናለሁ። ለጊዜ ሰለሞን ጊዜ ይስጥልኝ። እኔም አመሰግናለሁ። መልካም